ዛሬ የተጀመረው ስድስተኛ ዓመት የመንግስትና የምክር ቤቶች የስራ ዘመን ሙሉ ህጋዊነትና ህገ መንግስታዊነት ያለው ነው ሲሉ ለአሜሪካ ድምፅ አስተያየታቸውን የሰጡ ባለሙያዎች ተናግረዋል። የሚጠቅመው ተቋማትን ማክበር እና የተቋማትን ውሳኔ መቀበል እንደሆነም መክረዋል። ባለሙያዎቹን ያነጋገረው እስክንድር ፍሬው ነው። ቀጥሎ ይቀርባል። የመስከረም የመጨረሻው ሰኞ እነሆ ሌላ የምክር ቤት የመክፈቻ ስነ ስርዓት አስተናግዷል። በህገ መንግስቱ አንቀጽ ሀምሳ ስምንት መሰረት ግን ደግሞ ይህ ስድስተኛ ዓመት የስራ ዘመን ነው። ባለፈው መጋቢት ነበር የኢትዮጵያ ብሔራዊ ምርጫ ቦርድ በኮሮና ወረርሽኝ ምክንያት ምርጫውን በተያዘው የጊዜ ሰሌዳ ማካሄድ እንደማይችል ያስታወቀው። በዚያ መነሻነትም በህዝብ ተወካዮችና በፌዴሬሽን ምክር ቤቶች ብሎም በህገ መንግስት ጉዳዮች አጣሪ ጉባኤ የቀጠሉ ሂደቶች ነበሩ። በህገ መንግስት ትርጉም የተደረሰበት ድምዳሜም ነው አሁን በስልጣን ላይ ያለው መንግስትና ምክር ቤቶቹ ምርጫ እስኪካሄድ ድረስ በስራ ላይ እንዲቆዩ ያደረገው። እናም ዛሬ ስድስተኛ ዓመታቸውን ጀምረዋል። በአዲስ አበባ ዩኒቨርሲቲ የህግ መምህርና ተመራማሪ የሆኑት የህገ መንግስታዊ ህግ ባለሙያ ዶክተር ጌታቸው አሰፋ ስድስተኛው ዓመትም እንደ ቀደሙት ዓመታት ህጋዊ መሰረት ያለው መሆኑን ያብራራሉ። ከህግ አኳያ ቀደም ሲል የነበረው በየአምስት ዓመቱ ይካሄዳል የሚለው ሁኔታ አስቸጋሪ ሁኔታ ሲገጥምና ምርጫ ማካሄድ በማይቻልበት ጊዜ ለምሳሌ በዓለም አቀፍ ወረርሽኝ በኢትዮጵያ ህገ መንግስትም ወረርሽኝ አስቸኳይ ጊዜ አዋጅን ማወጅ ምክንያት ሊሆን ይችላል ተብሎ በዛው መልክ የተካሄደ መሆኑ እንግዲህ የሚታወስ ነው። እንደዚህ አይነት ሁኔታ ሲገጥም ምርጫውን በጊዜ ባይካሄድ ምን ይሆናል የሚለው አሁን በህገ መንግስት ተርጓሚው ትርጉም ተሰጥቶበታል በፌዴሬሽን ምክር ቤት እና ስለዚህ ከህግ እና ከህገ መንግስት አኳያ ይሄ ስድስተኛው ዓመት በእንደዚህ በተለዩ ሁኔታዎች እና አጋጣሚዎች ተናወን፣ እንደሚችል አሁንም ብቻ ሳይሆን ወደፊትም ይሄ ህገ መንግስት በስራ ላይ እስካለ ድረስ ምርጫ በሚካሄድበት ዘመን አመት የሚፈጠሩ የአስቸኳይ ጊዜ አዋጅን የግድ የሚሉ ነገሮች ሲከሰቱ ምርጫ ሳይካሄድ የነበረው መንግስት እና የነበረው ምክር ቤት በስራ ላይ ቀጥሎ ምርጫ እስኪፈጸም ድረስ ሊራዘም እንደሚችል ይሄ የተሰጠው ትርጉም የህገ መንግስቱ አካል ሆኖ የሚያገለግል ነው። ስለዚህ ከህግ እና ከህገ መንግስት አኳያ ስናየው ይሄ ስድስተኛው አመት ከአምስተኛው አመት የሚለየው ነገር የለም ማለት ነው። ምክንያቱም በህገ መንግስቱ የነበረው ክፍተት እና የሚያስፈልገው ትርጉም በህገ መንግስት ተርጓሚው ትርጉም ስለተሰጠው የህገ መንግስት ተርጓሚ ትርጉም ደግሞ ህገ መንግስት ክፍተትን በመሙላት እንደ ህገ መንግስት ማሻሻያ ወይም እንደ ህገ መንግስት ውስጥ በግልጽ እንደተደነገገ ድንጋጌ መታየት የሚችል ነው። ስለዚህ ከህገ መንግስቱ አኳያ ስናየው ይሄ ስድስተኛው አመት ልክ እንደ አምስተኛው አመት፣ እንደ አራተኛው አመት በሙሉ ህጋዊነትና ህገ መንግስታዊነት ያለው ሂደት ነው ማለት ይቻላል። እዚህ ላይ ዶክተር ጌታቸው እንግዲህ ምርጫ ቦርድ አሁን ባለው የኮሮና ቫይረስ ምክንያት ምርጫ ማካሄድ አልችልም ማለቱ፣ ነው እንግዲህ እዚህ ሁሉ ውሳኔ መነሻ። ከዛ በኋላ በተለያዩ ሂደቶች ውስጥ አልፏል እርስዎም እንዳብራሩት ነገር ግን ምርጫ ቦርድ ምርጫውን ማካሄድ አልችልም ካለበት ጊዜ ጀምሮ ያሉ ሂደቶችን የሚተቹ አሁንም የእነዚያ ሂደቶች ውጤት የሆነውን መንግስትን ለስድስተኛ ዓመት የሚያስቀጥለውን ውሳኔ የማይቀበሉ አሉና ምንድን ነው ህገ መንግስታዊ መሰረቱ? በዚህ መንገድ ላይ ይመጡ ትችቶች ክፍተተስ አለ ወይ? ህጉ በተተረጎመበት ሁኔታ ላይ እርሱ በእርስዎ ግምገማ። ጥሩ እንደገለጽከው ብዙ የተለያዩ ሀሳቦች እየተሰጡ ቆይተዋል። አሁን እንደገለጽከው የትርጉም ጥያቄው የቀረበበት ችግሩ መፍትሄ እንዳያገኝ የተሄደበት መንገዶች ከህገ መንግስቱ አኳያ ችግር አለባቸው የሚሉ የተለያዩ ሀሳቦች ተነስተዋል። በእኔ እምነት ቀደም ሲል ያው ሂደቱም በተወሰነ ደረጃም የተሳተፍኩ ስለሆነ በአመኘበት የሚነሱት ትችቶች ትክክል አይመስሉኝም በዚህ ጉዳይ ምክንያቱም ሁሉም የተደረጉት ፕሮሰሶች ቀደም ሲል በተቀመጡት የህግ ፕሮሲጀሮች መሰረት የተከናወኑ ናቸው። በኢትዮጵያ የህግ ስርዓት ህገ መንግስት የሚተረጎምበት ሁለት ዋና ዋና መንገዶች አሉ። አንድ፣ በፍርድ ቤት በተያያዘ ጉዳይ ተከራካሪዎች በሚከራከሩበት ጉዳይ፣ ከሳሽና ተከሳሽ ባለበት ጉዳይ ከዛ ጉዳይ ጋር ተያይዞ የህገ መንግስት ትርጉም ጥያቄ ሊነሳ ይችላል። የተያዘውን ጉዳይ ለመፍታት የተጠቀሰው ህግ በፍርድ ቤት ወይም በባለ ጉዳዮች የተጠቀሰው ህግ ከህገ መንግስቱ ጋር ይጋጫል የሚል ጥያቄ በፕሮሰሱ ላይ በሚነሳበት ጊዜ ይሄ ከሆነ ጉዳዩን ለመፍታት የህገ መንግስት ትርጉም ቀድሞ መስጠት አለበት በሚል የሚነሳ የህገ መንግስት ክርክር አለ። ከፍርድ ቤት ውጪ ደግሞ በህግ የከሳሽነት መብት በተሰጣቸው ወይም የአመልካችነት መብት በተሰጣቸው ተቋማት የህገ መንግስት ትርጉም ጥያቄ እንደሚቀርብ ቀደም ብሎ ባወጣው በዚህ ጊዜ ሳይሆን ቀደም ብሎ በወጣ በሁለት ሺ አምስት በወጣ አዋጅ ቁጥር ሰባት ዘጠና ስምንት ተደንግጓል። ይሄም በፍርድ የማይወሰኑ ጉዳዮች ሲኖሩ አሁን በገለጽኩት አኳኋን ከፍርድ ቤት የማይነሱ ጉዳዮች በሚኖሩበት ጊዜ በህጉ ስልጣን የተሰጣቸው የአመልካችነት መብት የተሰጣቸው ተቋማት የህገ መንግስት ትርጉም ተርጓሚውን ጠይቀው ገዳጅ የሆነ ውሳኔ ማግኘት እንደሚችሉ በህጉ ተቀምጧል። ከነዚህ መብት ከተሰጣቸው ተቋማት ውስጥ አንዱ የህዝብ ተወካዮች ምክር ቤት ነው። የክልል ምክር ቤት ሊሆን፣ የፌዴራሉ የህዝብ ተወካዮች ምክር ቤት ሊሆን ይችላል። አስፈጻሚው ሊሆን ይችላል። የክልልም የፌዴራልም የህግ አስፈጻሚ ተቋማት እንደዚህ አይነት ጥያቄ ለተርጓሚው ሊያቀርቡ ይችላሉ። የገጠማቸውን ችግር በህገ መንግስት፣ ለምሳሌ ባየነው አይነት ችግር ሊሆን ይችላል። በሌሎች በፌዴራሊዝም ጉዳዮች ሊሆን ይችላል። የክልል ስልጣን የፌዴራል ስልጣን፣ ሁለቱ የተለያየ አቋም ቢይዙ ፌዴራሉና የክልሉ የህግ አስፈጻሚ አንዱ ይሄ ጉዳይ ይተርጎምልን እኛ እንዲህ ነው የምንለው፣ ፌዴራሉ አስፈጻሚ ደግሞ እንዲህ ነው የሚለው፣ ስለዚህ አስገዳጅ ትርጉም ይሰጥልን ተብሎ ከፍርድ ጋር ያልተያያዘ ጉዳይ ሊቀርብ ይችላል። አሁን ጥሩ ተደርጎ ይቀርብ የነበረው በተቃዋሚዎቹ ወይም በተለየ ሀሳብ በሚያነሱት ከሳሽ በሌለበት የሚል ሀሳብ ሲነሳ ነበረ። ከሳሽ የግድ አይልም፣ ይሄ አብስትራክት ሪቪው የምንለው ከሳሽ የግድ የሚሉ ሲስተሞች አሉ እንደ አሜሪካ አይነት ፍርድ ቤት የሚያስፈር፣ ነገር ግን በጀርመን፣ በደቡብ አፍሪካ እና በመሳሰሉት የህገ መንግስት ፍርድ ቤት ባላቸው ከሳሽ ፍርድ ቤት ክርክር ከሳሽ ታይኖር አመልካች ባለበት የህገ መንግስት ትርጉም ሊከናወን ይችላል እና ያንን ስርአት የሚከተል ነው ኢትዮጵያም የህግ ስርአት በዚህ ረገድ እና በዛ ላይ ተመስርቶ የቀረበ ጥያቄ ስለሆነ በዚህ ላይ ተመስርቶ የሚሰጠው መፍትሄ ከህጉ የወጣ ነው ሊባል አይችልም። ይሄ አዋጅም ባይኖር ህገ መንግስቱን ብንከተል ና የትርጉም ስርዓቱን ብንመለከት አመልካች ሳይኖር ወይም ከሳሽ ሳይኖር በፍርድ ቤት ሂደት አይነት በዚህ መልክ የህገ መንግስት ትርጉም ሊጠየቅ ይችላል ና ስለዚህ የሚነሱት ክርክሮች የተያዘውን የፖለቲካ አቋም ለማንጸባረቅ ና እሱን ህጋዊ ድጋፍ ለመስጠት ካልሆነ በስተቀር በህግ ረገድ ይሄ የተካሄደው ፕሮሰስ ችግር የሌለበት ነው። በሌላ መልክ በሌላ ማዕቀፍ ውስጥ የሚታዩ ትችቶች አድርጌ ነው ማያቸው እኔ። ሰኔ ሶስት ቀን ሁለት ሺህ አስራ ሁለት በአካሄደው ስብሰባ ነው የኢትዮጵያ የህዝብ ተወካዮች ምክር ቤት ምርጫው እንዲራዘም የወሰነው። ከሁለቱ የፌዴራል ምክር ቤቶች በተጨማሪ በየደረጃው ያሉ ምክር ቤቶችም ስራቸውን እንደሚቀጥሉ የፌዴሬሽን ምክር ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ